ኦሪት ዘኍልቍ ምዕራፍ ዐሥራ ስድስት የሌዊ ልጅ የቀዓት ልጅ የይስዓር ልጅ ቆሬ ከሮቤልም ልጆች የኤልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሡ። ከእስራኤልም ልጆች ሁለት መቶ አምሳ ሰዎች ከእነርሱ ጋር ወሰዱ። ከጉባኤውም የተመረጡ ዝናቸውም የተሰማ የማኅበሩ አለቆች ነበሩ። በሙሴና በአሮን ላይ ተሰብስበው ማኅበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔር በመካከላቸው ነውና እናንተ እጅግ አብዝታችኋል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ አሉ። ሙሴም በሰማ ጊዜ በግንባሩ ወደቀ። ለቆሬም ለወገኑም ሁሉ ነገ እግዚአብሔር ለእርሱ የሚሆነውን ቅዱስም የሚሆነውን ያስታውቃል፣ የመረጠውንም ሰው ወደ እርሱ ያቀርባል። እንዲሁ አድርጉ፤ ቆሬና ወገንህ ሁሉ ጥናዎቹን ውሰዱ፣ ነገም በእግዚአብሔር ፊት እሳት አድርጉባቸው፣ ዕጣንም ጨምሩባቸው። እንዲሁም ይሆናል፣ እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግ አብዝታችኋል ብሎ ተናገራቸው። ሙሴም ቆሬን አለው ፣ እናንተ የሌዊ ልጆች ስሙ፣ የእስራኤል አምላክ ከእስራኤል ማኅበር የለያችሁ የእግዚአብሔርንም ማደሪያ አገልግሎት ትሠሩ ዘንድ እንድታገለግሏቸውም በማኅበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? አንተን ከአንተም ጋር የሌዊን ልጆች ወንድሞችህን ሁሉ ወደ እርሱ አቅርቦአል። ክህነትንም ደግሞ ትፈልጋላችሁን? ስለዚህም አንተና ወገንህ ሁሉ በእግዚአብሔር ላይ ተሰብስባችኋል። በእርሱም ላይ ታጕረመርሙ ዘንድ አሮን ማን ነው? ሙሴም የኤልያብን ልጆች ዳታንና አቤሮንን እንዲጠሩአቸው ላከ። እነርሱም አንመጣም፣ በምድረ በዳ ትገድለን ዘንድ ወተትና ማር ከምታፈስሰው ምድር ያወጣኸን አይበቃህምን? ደግመህ በእኛ ላይ ራስህን አለቃ ታደርጋለህን? ደግሞ ወተትና ማር ወደምታፈስስ ምድር አላገባህንም፣ እርሻና ወይንም አላወረስህንም። የእነዚህን ሰዎች ዐይኖቻቸውን ታወጣልህን? አንመጣም አሉት። ሙሴም እጅግ ተቈጣ። እግዚአብሔርንም ወደ ቁርባናቸው አትመልከት፣ እኔ ከእነርሱ አንድ አህያ ስንኳ አልወሰድሁም፣ ከእነርሱም አንድ ሰው አልበደልሁም አለው። ሙሴም ቆሬን ነገ አንተ ወገንህም ሁሉ አሮንም በእግዚአብሔር ፊት ሁኑ። ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባቸው። እያንዳንዳችሁም ጥናዎቻችሁን ወደ እግዚአብሔር ፊት አምጡ፣ ሁለት መቶ አምሳ ጥናዎችን፣ አንተ ደግሞ አሮንም ጥናዎቻችሁን አምጡ አለው። እያንዳንዱም ጥናውን ወሰደ፣ እሳትም አደረገበት፣ ዕጣንም ጨመረበት፣ ከሙሴና ከአሮንም ጋር በመገናኛው ድንኳን ደጃፍ ቆመ። ቆሬም ማኅበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ። የእግዚአብሔርም ክብር ለማኅበሩ ሁሉ ተገለጠ። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማኅበር መካከል ፈቀቅ በሉ። እነርሱም በግንባራቸው ወድቀው አምላክ ሆይ፣ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኀጢአት ቢሠራ አንተ በማኅበሩ ሁሉ ላይ ትቈጣለህን አሉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለማኅበሩ ከቆሬና ከዳታን ከኤብሮንም ማደሪያ ዙሪያ ፈቀቅ በሉ ብለህ ንገራቸው። ሙሴም ተነሥቶ ወደ ዳታንና ወደ ኤብሮን ሄደ፣ የእስራኤልም ሽማግሌዎች ተከተሉት። ማኅበሩንም እባካችሁ ከእነዚህ ክፉዎች ድንኳን ፈቀቅ በሉ፣ በኀጢአታቸውም ሁሉ እንዳትጠፉ ለእነርሱ የሆነውን ሁሉ አትንኩ ብሎ ተናገራቸው። ከቆሬና ከዳታን ከኤብሮንም ማደሪያ ከዙሪያውም ሁሉ ፈቀቅ አሉ። ዳታንና ኤብሮንም፣ ሴቶቻቸውም፣ ልጆቻቸውም፣ ሕፃናቶቻቸውም ወጥተው በድንኳኖቻቸው ደጃፍ ቆሙ። ሙሴም አለ ይህን ሥራ ሁሉ አደርግ ዘንድ እግዚአብሔር እንደ ላከኝ እንጂ ከልቤ እንዳይደለ በዚህ ታውቃላችሁ። እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አልላከኝም። እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፍዋን ከፍታ እነርሱን ለእነርሱም ያለውን ሁሉ ብትውጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ። እንዲሁም ሆነ። ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ምድሪቱም አፍዋን ከፍታ እነርሱን ቤተሰቦቻቸውንም ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውንም ሁሉ ዋጠቻቸው። እነርሱም ለእነርሱም የነበሩ ሁሉ በሕይወታቸው ወደ ሲኦል ወረዱ። ምድሪቱም ተዘጋችባቸው፣ ከጉባኤውም መካከል ጠፉ። በዙሪያቸው የነበሩ የእስራኤል ልጆች ሁሉ ከጩኸታቸው የተነሣ ምድሪቱ እንዳትወጠን ብለው በረሩ። እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን ሁለት መቶ አምሳ ሰዎች በላች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለካህኑ ለአሮን ልጅ ለአልዓዛር እንዲህ ብለህ ንገረው፣ ተቀድሰዋልና ጥናዎቹን ከተቃጠሉት ዘንድ ውሰድ፣ እሳቱንም ወደ ውጭ ጣለው። በኀጢአታቸው ሰውነታቸውን ያጠፉትን የእነዚያን ሰዎች ጥናዎች ጠፍጥፈህ ለመሠዊያ መለበጫ አድርጋቸው በእግዚአብሔር ፊት አቅርበዋቸዋልና የተቀደሱ ናቸው ለእስራኤልም ልጆች ምልክት ይሆናል። ካህኑም አልዓዛር የተቃጠሉት ሰዎች ያቀረቧቸውን የናስ ጥናዎች ወስዶ ጠፍጥፎም ለመሠዊያው መለበጫ አደረጋቸው። በቆሬና በወገኑ የደረሰው እንዳይደርስበት ከአሮን ልጆች ያልሆነ ሌላ ሰው በእግዚአብሔር ፊት ዕጣን ያጠን ዘንድ እንዳይቀርብ እግዚአብሔር በሙሴ እንደ ተናገረው ለእስራኤል ልጆች መታሰቢያ አደረጋቸው። በነጋውም የእስራኤል ልጆች ማኅበር ሁሉ እናንተ የእግዚአብሔርን ሕዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረመረሙ። እንዲሁም ሆነ። ማኅበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ፣ እነሆም ደመናው ሸፈነው፣ የእግዚአብሔርም ክብር ተገለጠ። ሙሴና አሮንም ወደ መገናኛው ድንኳን ፊት መጡ። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ከዚህ ማኅበር መካከል ፈቀቅ በሉ እኔም በቅጽበት አጠፋቸዋለሁ። በግንባራቸውም ወደቁ። ሙሴም አሮንን ጥናህን ውሰድ፣ ከመሠዊያውም ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማኅበሩም ፈጥነህ ውሰደው፣ አስተስርይላቸውም ከእግዚአብሔር ፊት ቍጣ ወጥቶአልና መቅሠፍት ጀምሮአል አለው። አሮንም ሙሴ እንደ ተናገረው ጥናውን ወስዶ ወደ ጉባኤው መካከል ሮጠ። እነሆም መቅሰፍቱ በሕዝቡ መካከል ጀምሮ ነበር። ዕጣኑም ጨመረ። ለሕዝቡም አስተሰረየላቸው በሙታንና በሕያዋን መካከል ቆመ። መቅሰፍቱም ተከለከለ። በቆሬም ምክንያት ከሞቱት ሌላ በመቅሰፍቱ የሞቱት ዐሥራ አራት ሺህ ሰባት መቶ ነበሩ። አሮንም ወደ ሙሴ ወደ መገናኛውም ድንኳን ደጃፍ ተመለሰ። መቅሰፍቱም ተከለከለ።